የአሜሪካ ድምፅ ነው። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መጋቢት 20 2016 ዓ ም ዝግጅታችን ጀመረ። የኢትዮጵያ ሰብአዊ መብት ኮሚሽን በጋምቤላ ላይ ተፈጸመ የመንገደኞችን ግድያ እያጣራሁ ነው አለ። ሰዎች እንደሞቱ የአካል ጉዳትም እንደደረሰ፣ የንብረቱ ውድመትም በባሱም ላይ ጨምሮ በሌሎችም የንብረቱ ውድመት እንደደረሰ መረጃዎች ደርሶሆናል። በዚህ በደረሰን መረጃዎች ላይ ተጨማሪ መረጃ የማሰባሰብና የሰማችኋቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የጋምቤላ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አቤል አዳነ ናቸው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። የምክር ቤት አባላትን ጨምሮ 14 የአስቸኳይ ጊዜ አዋጁ ታሳሪዎች በሽብር ተከሰዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻቸው የተከበራቸው አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናበርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። እኛም አብረናችሁ እናመሻለን። አሁን በቅድሚያ ለምሽቱ ዋና ዋና የዓለም ዜና ወደ እንግዱ በድጋሚ እንደምናመሻችው የሶማሊያ ፓርላማ የአቅመ አዳም እድሜ ጣራን እንዳይቀንስ የመብት ድርጅቱ ጠየቀ። የደቡብ አፍሪካ የምርጫ ኮሚሽን ዙማን ከምርጫው አገደ። እንዲሁም የሮማው ካቶሊክ ሊቀ ጳጳስ የእስረኞችን እግር አጠቡ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የሶማሊያ ፓርላማ የአቅም አዳምን ዕድሜ ወደ 15 ዓመት ዝቅ የሚያደርግን የሕገ መንግሥት ማሻሻያ ውድቅ እንዲያደርግ የሰብአዊ መብት ድርጅቱ ሂውማን ራይትስ ዋች ጠይቋል። የመብት ድርጅቱ ጥያቄውን ያቀረበው ማሻሻያው ሕፃናት፣ በተለይም ሴቶች ልጆች ከለላ የሚያገኙበትን መብት ይጥሳል በሚል ነው። ነገ ቅዳሜ ለፓርላማው የሚቀርበው የሕገ መንግሥት ማሻሻያው የአቅም አዳምን ዕድሜ 15 እንዲሁም በኃላፊነት የመጠየቅን ደግሞ 18 ዓመት እንዲሆን ሐሳብ አቅርበዋል። የአቅም አዳም የዕድሜ መጠን 15 ዓመት መሆኑ ሴት ልጆችን ካለዕድሜያቸው ጋብቻ እንዲፈጽሙ የሚያደርግና ጤናቸውን አደጋ ላይ የሚጥን ነው ሲል ድርጅቱ አመልክተዋል። በሶማሊያ 26 በመቶ የሚሆኑ ሴቶች ልጆች 18 ዓመት ሳይሞላቸው ትዳር የሚይዙ ሲሆን 17 በመቶ የሚሆኑት ደግሞ 15 ዓመት ሳይሞላቸው እንደሚዳሩ የመብት ተሟጋቾች ያስታውቃሉ። መሻሻያው በተጨማሪም ከ18 ዓመት በታች ያለ ሁሉ ሕፃን ነው የሚለውን የተመድ የሕፃናት መብት ድንጋጌ የሚጥስ እንደሆነ ሂዩማን ራይትስ ዋች አስታውቋል። እሁድ የሚውለውን የፈረንጆች ፋሲካ ለማክበር ደቡብ አፍሪካ ውስጥ ወደሚገኝ አንድ ቤተ ክርስቲያን ሲያቀኑ የነበሩ አማኞች ይጓዙበት የነበረው አውቶቢስ ገደል ውስጥ ሲገባ አርባ አምስት ሰዎች ሞተዋል። ከአደጋ የተረፈው አንድ የስምንት ዓመት ልጅ ሲሆን በሕክምና ላይ ይገኛል ተብሏል። ሊምፖፖ የተባለው የአካባቢ አስተዳደር እንዳስታወቀው አውቶቡሱ በተራራማ አካባቢ ከነበረው ድልድይ ላይ ስቶ 50 ሜትር ርቀት ካለው ገደል ውስጥ ሲወድቅ በእሳት ተቀጣጥሏል። ተጓዦቹ ከቦትስዋና የተነሱ ሳይሆኑ እንዳልቅረና ሞሪያ በተባለ ስፍራ በሚከናወንና በመቶ ሺህ የሚቆጠሩ ሰዎች በሚሳተፉበት ዓመታዊ የፋሲካ በዓል የእምነት ስነ ስርዓት ላይ ለመታደም እያቀኑ እንደነበር የአሶሴትድ ፕሬስ ዘገባ አመልክቷል። ስነ ስርዓቱ ከኮቪድ-19 ወረርሽኝ በኋላ ሲካሄድ ለመጀመሪያ ጊዜ እንደሆነም ታውቋል። አንዳንዶቹ ሰለባዎች መለየት በማይቻል ሁኔታ የተቃጠሉ ሲሆን ሌሎቹ ደግሞ ከአውቶቡሱ ተፈናጥረው ወደ ገደል ወድቀዋል። ከዛው ከደቡብ አፍሪካ ሳንወጣ የቀድሞው የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ ከሁለት ወራት በኋላ በሚደረገው ምርጫ እንዳይሳተፉ የአገሪቱ የምርጫ ኮሚሽን አግደዋል። ከስድስት ዓመታት በፊት ከስልጣናቸው የተነሱት የ81 ዓመቱ ዙማ የሙስና ክስ ተመስርቶባቸው የ15 ወራት እስር ተፈርዶባቸው ነበር። ዙማ ስልጣናቸውን ቢለቁም በአገሪቱ የፖለቲካ ስፍራ ያላቸውና አጨቃጫቂ ፖለቲከኛ ናቸው። የአገሪቱ ሕገ መንግስት ከ12 ወራት በላይ በእስር የተቀጣ ግለሰብ በምርጫ መካፈል እንደማይችል በመደንገጉ ዙማ ከመጪው ምርጫ እንደታገዱ የምርጫ ኮሚሽኑ አስታውቋል። ከአፍሪካ ብሔራዊ ኮንግረስ ኤንሲ ፓርቲ ወጥተው ምኮንቶ ስዙዌ ኤምኬ የተሰኘ ፓርቲ ያቋቋሙት ዙማ ከቀድሞው ፓርቲያቸውም ክሶች ተመስርተውባቸዋል። ዙማ የኤንሲ ፓርቲ አባላትን ካጆች ሲሉ ይከሳሉ። ፓርቲው በበኩሉ ዙማ የፓርቲውን ስም እንዳይጠቀም በፍርድ ቤት ጠይቋል። ደቡብ አፍሪካ የመጀመሪያውን ዲሞክራሲያዊ ምርጫ ካደረገችበት ከእንደ አውሮፓን አቆጣጠር 1994 ወዲህ የሚደረግ ፉክክር የሚታይበት ምርጫ እንደሚሆን በመጠበቅ ላይ ነው። በስልጣን ላይ የከረመው ኤኤንሲ በአሁኑ ወቅት የሚያገኘው ድምፅ ለመጀመሪያ ጊዜ ከ50 በመቶ በታች ይወርዳል ተብሏል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እስራኤል ከበድ ያለ የተባለ ድብደባ በሰሜን አሌፖ ላይ ዛሬ አርብ በማረዳ ፈጽማለች። ድብደባው የኢራን ቅጥረኛ በሚባሉ ኃይሎች ላይ ከጋዛው ጦርነት ጎን ለጎን የጀመረችው ዘመቻ አካል እንደሆነ ታውቋል። በኢራን ይደገፋል የሚባለው ሐማስ ባለፈው መስከረም ጥቃት ከፈጸመ ወዲህ እስራኤል በሌባኖስ ሄዝቦላ እና በኢራን አብዮታዊ ዘብ ላይ የአየር ድብደባዋን አጠናክራ ቀጥላለች። የጦር አብራሪዎቿም ወደ ሌባኖስ ዘልቆ በመግባት ድብደባ ለማድረግ በልምምድ ላይ ይገኛሉ ተብሏል። አሌፖንና መዲናዋን ደማስቆ ጨምሮ ኢራንና አጋሮቿ በመላ ሶሪያ ወታደራዊ ይዞታ አላቸው። እስራኤል በተደጋጋሚ በሁለቱም ከተሞች የሚገኙ ዓለም አቀፍ አየር ማረፊያዎችን ደብድባለች። ይህም ከኢራን የሚገባውን መሳሪያ ለማስቆም እንደሆነ ይናገራል። ከሐማስ ጥቃት ወዲህ የሚፈጸሙ ድብደባዎች የሰው ሕይወት እየቀጠፉ በመምጣታቸው ኢራን አንዳንድ ወታደራዊ አዛዦቿን ከሶሪያ እንድታስወጣ አስገድደዋል ወታደራዊ አዛዦቿን ከሶሪያ የሶሪያ መከላከያ ሚኒስቴር እንዳስታወቀው በዛሬው ሌሊት ድብደባ በአሌፖ በስተደቡብ በርካታ ሲቪሎች እና የጦር አባላት ተገድለዋል። የእስራኤል የመከላከያ ሚኒስቴር ድብደባውን በተመለከተ አስተያየት ያልሰጠ ሲሆን የኢራኑ የውጭ ጉዳይ ሚኒስትር ናስር ካናኒ ግን በአካባቢው ያለውን ጦርነት ለማስፋት ተስፋ በመቁረጥ የተፈጸመ ጥቃት ነው ብለዋል። ባለፈው ማክሰኞ ሌሊት በአንድ መርከብ ተገጭቶ የፈረሰውንና በባልቲሞር ከተማ የሚገኘውን የፍራንሲስ ስካት ድልድይ ለመጠገን በትንሹ 400 ሚሊዮን ዶላር እና ከአምስት እስከ ሰባት ዓመታት እንደሚፈጅ መሐንዲሶች በመናገር ላይ ናቸው። የፕሬዚደንት ባይደን አስተዳደር በበኩሉ ከሜሪላንድ ክፍለ ግዛት የተጠየቀውን 60 ሚሊዮን ዶላር የፌዴራል መንግሥት አስቸኳይ እርዳታ ለክፍለ ግዛቱ ልኳል። የአሜሪካ ወታደራዊ መሐንዲሶች ቡድን ትልቅ የተባለውን ክሬን ወደ ስፍራው በማስጠጋት የድልድዩን ፍርስራሽ ለማንሳት በመዘጋጀት ላይ ናቸው። የመርከቦች ዝውውር አሁንም እንደታገደ ሲሆን ፍርስራሹን የማንሳት ሥራ ሲጠናቀቅ መልሰው እንደሚጀምር ይጠበቃል። በአደጋው ወቅት በሥራ ላይ የነበሩ ስድስት ሰዎች ሲሞቱ፣ የአራቱ አስክሬን እስካሁን አልተገኘም። ፍርስራሹ የአስክሬን ፍለጋውን በማስተጓጎሉ ለጊዜው ተቋርጧል። በመጨረሻም በመጪው እሁድ የሚከበረው የፈረንጆቹ ፋሲካ ሃይማኖታዊ ሥነ ሥርዓት አካል በሆነው ጸሎተ ሐሙስ የሮማው ካቶሊክ አቡነ ፍራንሲስ በሮም በሚገኝ እስር ቤት ያሉ ዐሥራ ሁለት ሴቶችን እግር አጥበው ስመዋል። ኢየሱስ ክርስቶስ ከመሰቀሉ በፊት በነበረው የመጨረሻው ምሽት የደቀ መዛሙርቱን እግር በማጠቡን ለማስታወስ በክርስትና እምነት ተከታዮች ዘንድ የሚከናወነውን ሥነ ሥርዓት ለመፈጸም የሮማው አቡን በሮም ዳርቻ በሚገኝ የእስር የሴቶች እስር ቤት ተገኝተዋል። በእግር አጠባው ወቅት አንዳንዶቹ እስረኞች ሲያለቅሱ ተስተውለዋል። ሰሞኑን ብሮንካይተስና ጉንፋን ያስቸገራቸው አቡኑ በሕዝባዊ ክንውኖች ላይ ሳይሳተፉ ቀርተው ነበር። ደከም ስላሉም በተንቀሳቃሽ ወንበር ላይ በመሆን ነው የእስረኞቹን እግር ያጠቡት። በጣሊያን ካሉ ትላልቅ እስር ቤቶች አንዱ በሆነውና በሮም ዳርቻ ባለው ረቢባይ እስር ቤት በተለያዩ ወንጀሎች ጥፋተኛ የተባሉ 370 ሴት እስረኞች ይገኛሉ። የግር አጠባውን ሥነ ሥርዓት ከቤተ ክርስቲያን ውጪ ሲያከናውኑ አቡነ ፍራንሲስ የመጀመሪያው ናቸው። ይህም የቦነስ አይረስ ሊቀ ጳጳስ በነበሩበት ጊዜ የጀመሩት እንደሆነ ታውቋል። ክብራትና ክብራን፣ ለምሽቱ የያዝነው ዜና በዚሁ ተጠቃሏል። ለቀሪ ዝግጅቶች ወደ ስመኝሽ። እንግዱን ለዓለም ዜናዎቹ እጅግ አድርጌ ያመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ መጋቢት 20 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። የኢትዮጵያ ሰብአዊ መብት ኮሚሽን ወይም ኢሰመኮ ባለፈው ረቡዕ በጋምቤላ ክልል በታጣቂዎች ተፈጸመ የተባለውን የመንገደኞች ግድያ ማጣራት መጀመሩን ገለጸ። በኮሚሽኑ የጋምቤላ ቅርንጫፍ ጽህፈት ቤት ኃላፊ አቶ አቤል አዳነ ለአሜሪካ ድምጽ በሰጡት ቃለመጠይቅ። በጥቃቱ የሰዎች ሞትና ጉዳት መረጃ ደርሶናል። ጉዳዩንም ማጣራት ጀምረናል ብለዋል። የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል በበኩሉ ከጥቃቱ ጋር በተያያዘ አምስት ሰዎች ሕይወት ማለፉን ለአሜሪካ ድምጽ አስታውቋል። በመንገደኞች ላይ ተፈጸመ በተባለው ጥቃት ተከትሎ ብሔር ተኮር ግጭት ይነሳል የሚል ስጋት ያደረባቸው የከተማዋ ነዋሪዎች ደግሞ መንግስት ሰላም እንዲያሰፍን ጠይቀዋል። ገብረ ሚካኤል ገብረ መድህን ተጨማሪ ዝርዝር አለው። ከትላንት በስቲያ ረቡዕ መጋቢት 18 ቀን 2016 ዓ ም ከጋምቤላ ከተማ ወደ ኑዌር ዞን ሲጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ ታጣቂዎች ፈጸሙት በተባለ ጥቃት ሰዎች መገደላቸውን ለአሜሪካ ድምፅ አስተያየት የሰጡ የአካባቢው ነዋሪዎች ገልጸዋል። ለደህንነታቸው በመስጋት ስሜ እንዳይጠቀስ ያሉ አንድ አስተያየት ሰጪ ጥቃቱ ከጋምቤላ ከተማ 50 ኪሎ ሜትር ርቀት ላይ መድረሱን ይናገራሉ። አምስት መኪና ነበረ መኪናዎች ደግሞ አብሮ ነበረ። ለምን የአጫቢ ስለነበረ መኪና ውስጥ ደግሞ ቢያንስ ሶስት ሰው ሶስት ፖሊስ ነበረ፣ በየመኪና ማለት ነው። አምስቱን መኪና አራቱን፣ ሌላ ደግሞ በተጨማሪ ደግሞ ሌላ መኪና አለ። ያኔ ባሶች ደግሞ የዩን ዩኤን ደግሞ እዛ አካባቢ ስለሆነ ዩኤን ደግሞ አብሮ ነው እንት ነው ሚሄዱ። ዩኤንም ካለፈ በኋላ ያ ኬትኬቶች መጥቷል። ኬትኬቶች ደግሞ አራቱን አለፈ። አራቱን ካለፈ በኋላ አምስተኛ መጥቶ ጥቃት ደረሰበት። ተኩስ ጀመረ። ተኩስ ከጀመረ በኋላ ሾፌሩን ተገድሎ መኪናውን ተገለበጠ። ከዛ ደግሞ በጤቱ ብቻ ሳይሆን መኪና ከተገለበጠ በኋላ ሰውን ደግሞ ሌላ ጉዳቱን ደረሰበት። ቢያንስ ሰው ሰው ትላንትና ወደ አሁኑ ሞቷል። ወደ ሰላሳ ስድስት ሰው ነው ያ ጉዳቱን የደረሰበት ማለት ነው። የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል ኃላፊ አቶ ሮን ጎኝ በበኩላቸው በጥቃቱ ወዲያውኑ የተገደሉና ሆስፒታል ከደረሱ በኋላ ሕይወታቸው ያለፈ ሰዎች መኖራቸውን ለአሜሪካ ድምፅ ተናግረዋል። በተለይ ክሪቲካል የነበሩትን ማይነር ኢንጂሪ ያላቸው ወደ ኢታን አካባቢ ነው የተወሰዱት። ወደኛ የመጡ ሰባት ናቸው። ሰባት ሰዎች ከነ ሹፌሩ ሹፌሩ ሰባተኛ ስምንተኛ አክሬን ነው። እዛ ኮንፈርም ሆኖ ወደ እኛ የመጣው ነው። ከሰባቶች ውስጥ ዛን ሕክምና እርዳታ የተደረገ ላት ይወጣለ። እኛ ሆስፒታል ከገቡ ውስጥ አንድ ነው የሞተው። ኢንሲደንቱ ላይ ግን ኮንፈርም የተደረገው አራት ሰው ነው። ልዬ ሰው ታሌ አምስት ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽንም በታጣቂዎቹ ተፈጸመ በተባለው ጥቃት ስለደረሰው ጉዳት መረጃ እንደደረሰው አስታውቀዋል። በኮሚሽኑ የጋምቤላ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አቤል አዳነ ተቋማቸው ጉዳዩን ማጣራት እንደጀመረ ለአሜሪካ ድምፅ ገልጸዋል። ከጋምቤላ ከተማ ወደ ዛሬ ሲጓዝ በነበረ ባስ ላይ በደረሰ ጥቃት ሰዎች እንደሞቱ፣ የአካል ጉዳትም እንደደረሰ፣ የንብረት ውድመትን በባሱም ላይ ጨምሮ በሌሎችም የንብረት ውድመት እንደደረሰ መረጃዎች ደርሶ ሆነ። በዚህ በደረሰን መረጃዎች ላይ ተጨማሪ መረጃ የማሰባሰብ እና የክትትል ስራዎችን እየሰራ እንገኛለን ማለት ነው። ያ ስራ አልተጠናቀቀም። ሌሎችም በተመሳሳይ ሁኔታ ባለፉት ሁለት ሳምንታት በተለያየ ቦታዎች ላይ ሲጋምቤላ ከተማን ጨምሮ ሲደርሱ የነበሩት ኢንሲደንቶች ስለነበሩ እሱ እነሱንም ጨምሮ በእነዚህ ጉዳዮች ላይ ሰብአዊ መብት ኮሚሽን መረጃዎችን የማሰባሰብ ስራ እየሰራ ይገኛል። ስሜ በይፋ እንዳይጠቀስ ያሉት አስተያየት ሰጪ በትናንትና ዕለትም በከተማዋ የተኩስ ድምፅ ሲሰማ እንደነበረ ተናግረዋል። ዛሬ ጠዋት ውጊያ ነበረ። የት አካባቢ ደግሞ ወደ ኤትሪን አካባቢ ትባል ትንሽ ከከተማ ወጣ ብሎ ነው። እንትን ያሉ ውጊያ ከጠዋት ነበረ። ብዙም አይደለም ግን፣ አሁን ወደ በጣም ከባድ ወይ ነው አሁን ሰራ መሰራት እኮ እኛ አልቻልኩም። ስራ ነው ስራ እየሰራ አይደለም። ባንክ ቤት እንዳለ ተዘጋ። ሆቴሎች፣ ባጃጅ የተከሳከሰ ጋምቤላ ከተማ ማለት ነው። ምንም ትራንስፖርት የለም። ከትላንትና ጀምሮ ነው ምንም ትራንስፖርት የለም። መኪና ወደዛ ወደ ገጠር እንትን እየሄዱ አይደለም። ከዛ ደግሞ ወደዚህም እንትን ሰዎች እየመጡ አይደለም። እስካሁን እኮ ማንም ወንጀለኞች ካልተያዘ አሁን እኮ ወጣት እንዳለ በጣም እያለቀሰ ነው። በአኝዋክና በኖዌር ጎሳዎች መካከል በተደጋጋሚ ግጭት በሚከሰትባት ጋምቤላ ክልል ውስጥ ሮብለት የተፈጸመው ጥቃት ፈጻሚዎች ማንነትን በተመለከተ ነዋሪዎቹን ጠይቀን አንዱ ሌላውን ይወነጅ ይላሉ። ከሦስተኛ ወገንም መረጃን ለማግኘት ያደረግነው ጥረት አልተሳካም። ካሉበት ኃላፊነት አንጻር ማንነታቸውን መግለጽ ያልፈለጉ በአካባቢው የሚሰሩ አንድ የተባበሩት መንግሥታት ድርጅት ባልደረባ ግን አካባቢው ሁለቱ ጎሳዎች ከዚህ ቀደም በይገባኛል ሲወዛገቡበት የቆየ አሁን ደግሞ የደቡብ ሱዳን ስደተኞች በአብዛኛው የሰፈሩበትና የተለያዩ ዓላማ ያላቸው ታጣቂዎች የሚንቀሳቀሱበት መሆኑን ነግረውናል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ባልደረባው አቶ አቤል አዳነ በዛሬው ዕለት ስላለው የከተማዋ ሁኔታ አስመልክተው በሰጡን የግል አስተያየት ካለፉት ሁለት ቀናት የተሻለ እንቅስቃሴ መኖሩን አስረድተዋል። ዛሬ ከተማ ውስጥ ከጠዋት ጀምሮ በተለያዩ የቢራችን ስራዎች አጋጣሚ እየተዘዋወረ ነበር። ሰ ሪላቲቭሊ ከባለፉት ሁለት ቀናት በተሻለ ሁኔታ የዜግነት እና ሌሎች እንቅስቃሴዎች ያያየንበት ሁኔታ እንዳለ ነው። ሰዎች ነገሮች አሉ ማለት ይቻላል። ከከተማ ውስጥ ካለው እንቅስቃሴ አንፃር፣ ኮርቶንግ ኢክ ማል የተባሉ ሌላ የከተማዋ ነዋሪ ደግሞ በከተማዋ የተወሰነ እንቅስቃሴ ቢጀመርም ግጭት ሊነሳ ይችላል የሚል ስጋት እንዳለ ጠቁመዋል። የከተማ ሁኔታ እንግዲህ በጣም ስጋት አለው። ትናንትና ራሱ አንድ ትኩል አካባቢ ማታ ተኩስ ተከፍቶ ነበረ። የከተማ ሁኔታ አሳሳቢ ነው። በአት ላይ ተኩስ እንደተከፈተ ሙሉ የትራንስፖርት አገልግሎት ተቋርተዋል። ከመንግስት ፓትሮሎች ሌላ የሚንቀሳቀስ የለም በትራንስፖርት ስለዚህ እርምጃ የማይወሰድ ከሆነ ችግሩ እየባባዘ ይመጣል የሚል ስጋት አለን። የሚመለከታቸው የመንግስት አካላት መፍትሄ እንዲሰጡም ጠይቀዋል። የጋምቤላ ችግር ለፌዴራል መንግስት የጋምቤላ ሁኔታ እንደ አሳሳቢ ነገር ቢወዝዱ የተቻለ ይመስለኛል። ለሌላ ሌላ ኢትዮጵያውያን አሁን ያለበት ሞትና የብሔር ግጭት ድምሳቸው ቢያሰሙት የሚል መልዕክቱን ለማስተላለፍ ወዳለኝ የኢትዮጵያ ሰብአዊ መብቶች ኮሚሽን በጋምቤላ ክልል ከግንቦት 2015 እስከ ጥር 2016 ዓ ም ድረስ በነበሩት ስምንት ወራት በተከሰቱ ግጭቶች ቢያንስ 138 ሰዎች መገደላቸውን ቀደም ሲል ማስታወቁ ይታወሳል። የጋምቤላ ክልል የሰላምና የጸጥታ ቢሮ እንደዚሁም የክልሉ መንግሥት ኮሚኒኬሽን ጉዳዮች ቢሮ ኃላፊዎች ስብሰባ ላይነን ከሚል አጭር የጽሑፍ ምላሽ ያለፈ አስተያየት መስጠት ስላልቻሉ ስለ ጉዳዩ ተጨማሪ ማብራሪያ ማካተት አልቻልንም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ር ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። የፌዴራሉ የፓርላማና የክልላዊ ምክር ቤቶች አባላትን ጨምሮ ዛሬ ፍርድ ቤት የቀረቡት 14ቱ ተጠርጣሪዎች በሽብር ተከሰሱ። ዛሬ ፍርድ ቤት ያልቀረቡ 38 ሰዎችም አብረው ክስ ተመስርቶባቸዋል። ተጠርጣሪዎቹ ከዛሬ ጀምሮ ከጠበቆቻቸውና ሌሎችም ጎብኚዎቻቸው ጋር እንዲገናኙ ችሎቱ ትዕዛዝ መስጠቱን ጠበቃ ሰለሞን ገዛኸኝ ለአሜሪካ ድምፅ ተናግሯል። ኬኔዲ አባተ ዝርዝራለው። በአማራ ክልል ከቀጠለው የትጥቅ ግጭት ጋር በተገናኘ በአስቸኳይ ጊዜ አዋጁ ተይዘው በእስር ላይ የሚገኙ 14 ተከሳሾች ዛሬ አርብ መጋቢት 20 ቀን 2016 ዓ ም ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለውና የአዲስ አበባ ከተማ ምክር ቤት አባሉ ዶክተር ካሳ ተሻገር በዛሬው ዕለት ፍርድ ቤት ከቀረቡት ተከሳሾች መካከል ናቸው። ተከሳሾቹ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ፊት በአቃቤ ህግ የተመሰረተባቸው የክስ ቻርጅ በዛሬው ዕለት እንደደረሳቸው ከጠበቆቻቸው አንዱ የሆኑት ጠበቃና የህግ አማካሪ ሰለሞን ገዛኸኝ ለአሜሪካ ድምጽ ተናግረዋል። ክስ የተመሰረተ መሆኑን ትናንትና ነበር የሰማ ነው። በትናንትናው ዕለት ይቀርባሉ ብለን በፌዴራል ከፍተኛ ፍርድ ቤት ጠብቀን ነበረ። በኋላ ላይ ከመዝገብ ቤት ግን ለመጋቢት ሀያ ሰባት የተቀጠረ መሆኑን አረጋግጠን ወደ ቤት ተመልሰን ነበረ። ሆኖም ግን በዛሬው ዕለት የቀረቡ ስለመሆኑ ከቤተሰቦቻቸው መልዕክት ደርሶን በቦታው ተገኝተናል። እናቶ ክርስቲያን ታደለም አስራ አራት ተከሳሾች ቀርበው ነበረ ችሎቱም ያው ከመጀመሩ በፊት ዳኞቹ በእርግጥም መዝገቡ የተቀጠረው ለመጋቢት ሀያ ሰባት ነበረ። ሆኖም ግን ተከሳሾቹ በእስር ቤት ያሉ መሆኑን ስለተረዳን ተሰብሮ ይታይ ብለን በማለት ነው ዛሬ ተሰብሮ እንዲታይ ያደርግ ነው በማለት ነው ችሎቱ የጀምረው። ከዛ በኋላም እንግዲህ ፍርድ ቤቱም የተከሳሾችን ማንነት ካረጋገጠ በኋላ የክስ ቻርጅ እንዲደርሳቸው ተደረገ። ከአጠቃላይ ሀምሳ ሁለት ተከሳሾች ውስጥ አስራ ሁለት ተከሳሾች ናቸው የቀረቡት ከምክር ቤት አባላት ውጭ በክሱ መዝገብ ላይ ከተዘረዘሩ 52 ተከሳሾች ውስጥ የኢዜማ አመራር አባል የሆኑት ዶክተር ጫኔ ከበደ በአማራ ክልል የትጥቅ ትግል መሪነት ላይ የሚገኙት እስክንድር ነጋና ዘመነ ካሴ የሚገኙበታል። በዛሬው ችሎት ላይ ከተገኙት 14 ተከሳሾች ውጭ ያሉ 38 ተከሳሾችን ፖሊስ አፈላልጎ ለቀጣይ ቀጠሮ እንዲያቀርብ አቃቤ ሕግ ባቀረበው አቤቱታ መሰረት ፍርድ ቤቱ ትዕዛዝ መስጠቱን ጠበቃና የሕግ አማካሪ ሰለሞን ገዛሀኝ ገልጸዋል። ዛሬ በተጠርጣሪዎቹ ላይ የቀረበው ክስ ችሎት በንባብ እንዳልተሰማ የገለጹት አቶ ሰለሞን ለዚህም ምክንያቱን አስረድተዋል። ተከሳሾቹን ዛሬ ገና ያገኘናቸው ስለሆነ ከዚህ በፊት አግኝተናቸው የማናቅና የማናቅ ስለሆነ የቀጣይ ሂደቱን በተመለከተ ከእነሱ ጋር ተነጋግረን መቅረብ አስፈላጊ ሆኖ በመገኘቱ ተለዋጭ ቀጥሮ ይስጥልን ብለን ባመለከት ነው መሰረት እነዚህና ሌሎችን ሂደቶችን በተመለከተ ስለሚቀጥለው ቀጥሮ የተቀጠሩ ለተከሳሾቹ የደረሳቸው የክስ ጭብጥ ሁሉም ተከሳሾች በ1996 ዓ ም የወጣውን የወንጀል ህግ አንቀጽ 32 35 እና 38 እንዲሁም የሽብር ወንጀልን ለመቆጣጠርና ለመከላከል የወጣውን አዋጅ ቁጥር 1176 ህዝ 2012 አንቀጽ 3 ህዝባር ለ እንደተላለፉ ይገልጻል። ክሱ በወንጀሉ ዝርዝር ስርስር ተከሳሾቹ የአማራ ሕዝብ አገር ተወስዶበታል፣ ርስቱን ተቀምቷል፣ አገር በአማራ ትውፊቶችና ሀሳቤ ብቻ አልተዳደረችም የሚል አቋም በመያዝ የአማራ ርስት ናቸው የሚሏቸውን መሬቶች በወታደራዊ ኃይል ለማስመለስ እና አገር በአማራ ሀሳቤ ብቻ መገዛት አለባት የሚል ስምምነት ላይ ደርሰዋል ሲል አትቷል። ለዚህም በኃይል እርምጃ የአካባቢ አስተዳደሮችን በመያዝ በሂደት የአማራ ክልል መንግስትን በኃይል ከስልጣን በማውረድ የክልሉን ስልጣን ለመቆጣጠር፣ በመቀጠልም የፌዴራሉን መንግስት በኃይል ወደ ድርድር ለማምጣት፣ ለመደራደር ፈቃደኛ ካልሆነ ደግሞ በኃይል እርምጃ ለማስወገድ ተስማምተው ለተግባራዊነቱ በመስራት ላይ እንደነበሩ በክሱ ላይ ተመልክቷል። ተከሳሾቹ የፖለቲካ ርዮትን በኃይል ለማስፈጸም በማሰብ ከዚህ በፊት በአቃቤ ሕግ ተከሰው ክርክር ላይ ያሉ ተከሳሾች ያደራጁትን የአማራ ፋኖ አንድነት ምክር ቤትን አላማ ለማስፈጸም ተደራጅተው በመስራት ላይ እንደነበሩም የተመሰረተባቸው ክስ ያትታል። ቀድሞ ተደራጅተው የሽብር ድርጊት ሲፈጽሙ ነበር ካላቸውና በስም የአማራ ፋኖ አንድነት ብሎ የጠቀሳቸውን አራት አደረጃጀቶች ለማስቀጠልና ለመምራት ተከሳሾቹ ጥረት ማድረጋቸውንም የጠቀሰ ሲሆን ከአንደኛ ተከሳሽ አቶ ዮሐንስ ቧያለው ጀምሮ በክሱ መዝገብ የተካተቱ 52 ተከሳሾች የተጠረጠሩባቸው ወንጀሎች በዝርዝር ተገልጸዋል። ዛሬ ከቀረቡ ተከሳሾች መካከል አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለ መጋቢት አስር ቀን 2016 ዓ ም በጻፉት ደብዳቤ ላይ እንዳመለከቱት ሁሉ እየተፈጸመብን ነው ያሉትን የሰብአዊ መብቶች ጥሰት በመዘርዘር አቤቱታ ማሰማታቸውንም አቶ ሰለሞን ተናግረዋል። አንዳንዱ ክልከላዎች ከአስቸኳይ ጊዜ አዋጁ ጋር የተገናኙ እንደሆኑ ፖሊስ ምላሽ መስጠቱን ተከትሎ ችሎቱ ከዛሬ በኋላ ክልከላዎቹ እንዲነሱ ማዘዙንም አክለው ገልጸዋል። ፍርድ ቤቱ ትእዛዝ ሰጥቷ የሰጠውም ትእዛዝ ምንድን ነው? ከዚህ በኋላ እነዚህ እስረኞች በኮማንድ ፖስቱ ስር የሚተዳድሩ አይደሉም ፍርድ ቤት እስከቀረቡ ድረስ እንደ ማንኛውም መደበኛ እስረኛ የሚያገኘውን መብት የሚያገኙ ናቸው። ከዚህ በኋላ ጠበቃ የማግኘት መብት፣ ሃይማኖት አባትን የማግኘት መብት፣ ሕክምናቸውንም እንዲያገኙ በግል መጠቀም የሚፈልጉ ከሆነ በግል እንዲታከሙ፣ ሌሎች እስረኞች የሚያገኙትን መብት በሙሉ እንዲያገኙ፣ በጨለማ ቤት ታስረው ከሆነም ከጨለማ ቤት ውስጥ እንዲወጡ እንዳይታሰሩ፣ እንደ ማንኛውም እስረኛ እስር ቤት ውስጥ የመንቀሳቀስ መብታቸው እንዲጠበቅ በማለት ጥብቅ ትዕዛዝን የሰጠው ተከሳሾቹ ወደ ፌዴራል ማረሚያ ቤት እንዲዛወሩ በአቃቤ ሕግ ጥያቄ ቀርቦ እንደነበርና ጠበቆች በበኩላቸው ተከሳሾቹ የት መቆየት እንዳለባቸው ክርክር ሳናደርግ በአቃቤ ሕግ የቀረበው አቤቱታ ሥነ ሥርዓቱን ያልተከተለ በመሆኑ ውድቅ ይደረግ ማለታቸውንም የገለጹት አቶ ሰለሞን ችሎቱም የአቃቤ ሕግን አቤቱታ ውድቅ ማድረጉን ተናግረዋል። ፍርድ ቤቱ ለአርብ መጋቢት 27 ቀን 2016 ዓ ም ተለዋጭ ቀጠሮ ሰጥቶ የዛሬው ችሎት ተጠናቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባ እናልፋለን። በሀገር አቀፍ ደረጃ በአጣዳፊ የተመጣጠነ ምግብ እጥረት ወይም መቀንጨር የተጎዱ ህፃናትን ለመታደግ የተጀመረው ስራ በተለይ በአማራና በትግራይ ክልሎች ባሉ ወቅታዊ ችግሮች እንቅፋት እንደገጠመው የሰቆጣ ቃል ኪዳን ወይም ሰቆጣ ዲክላሬሽን ፕሮግራም አስታወቀ። በጤና ሚኒስትር የሰቆጣ ዲክላሬሽን ፕሮግራም አስተባባሪ አቶ ፍስሀ ተክሌ ለአሜሪካ ድምጽ እንደተናገሩት በኢትዮጵያ እድሜያቸው ከአምስት ዓመት በታች ከሆኑ ህፃናት መካከል ከ ስድስት ሚሊዮን ያላነሱት መቀንጨር ወይም አጣዳፊ የተመጣጠነ ምግብ እጥረት እንዳለባቸው በጥናት መረጋገጡን ገልጸዋል። ጉዳቱ በአማራና በትግራይ ክልሎች ስር ሰዶ እንደሚገኝ ያመለከቱት የፕሮግራሙ አስተባባሪ፣ ሆኖም በአማራ ክልል የጸጥታ ችግርና በትግራይ ክልል ደግሞ መንግስታዊ መዋቅሩ እስከታች ድረስ በአግባቡ ስራ ባለመጀመሩ ድጋፍና ክትትል ማድረግ እንዳልተቻለ ተናግረዋል። አስቴር ምስጋናው ጉዳዩን ተከታትለዋለች። በኢትዮጵያ እድሜያቸው ከአምስት ዓመት በታች ከሆኑ ህጻናት መካከል 39 በመቶዎቹ ለአጣዳፊ የተመጣጠነ ምግብ እጥረት ወይም መቀንጨር እንደተጋለጡ በጤና ሚኒስቴር የሰቆጣ ዲክላሬሽን ወይም የሰቆጣ ቃል ኪዳን ፕሮግራም አስተባባሪ አቶ ፍስሐ ተክሌ ለአሜሪካ ድምፅ ተናግረዋል። እንደ ጎርጎሮስያውያኑ በ2015 በኢትዮጵያ ስራ የጀመረው ፕሮግራሙ በ15 ዓመት ውስጥ 7.8 ህጻናትን ለመታደግ በየአመቱ 3 በመቶ ለመቀነስ አቅዶ በሀገር አቀፍ ደረጃ በ240 ወረዳዎች ስራውን ያከናውናል። እንደ አቶ ፍስሐ ገለጻ እንደ ኢሮፓውያን አቆጣጠር በ2023 በተጠናው ጥናት መሰረት በፕሮግራሙ ከ99ሺ በላይ ህጻናት ለመድረስ ተችሏል። የፕሮግራሙ መረጃዎች እንደሚያሳዩት በኢትዮጵያ የህጻናት መቀንጨር ጎልቶ ከሚታይባቸው አካባቢዎች መካከል በተከዝ የተፋሰሱ ውስጥ የሚገኙት የ አማራ እና የትግራይ አዋሳኝ ወረዳዎች ተጠቃሾች ናቸው። ይሁንና በአሁኑ ወቅት በሁለቱ ክልሎች ያሉት ወቅታዊ ችግሮች ፕሮግራሙ በተያያዘለት እቅድ መሰረት እንዳይፈጸም የፈጠሩትን እንቅፋት አስተባባሪው አቶ ፍስሀ ያብራራሉ። የአመቱ ሶስት ፐርሰንት እየቀነስን ብንሄድ ይሄ የተባለውን ታርጌት አቺቭ እናደርጋለን ብለን ነበር ያሰብኩ እንግዲህ በአንድ አመት ውስጥ ለምሳሌ ጥናቱ በተሰራበት ወቅት ላይ በነዚህ አመታት ውስጥ ወደ ሃምሳ ዘጠኝ ሺህ አካባቢ ልጆችን ማዳን ተችሏል። አሁን በቅርቡ ደግሞ የተጠና ጥናት አለ። በ2022 ለምሳሌ ወደ 99 ሺ አካባቢ ህጻናትን ማዳን ተችሏል። ባለፉት ሁለት ዓመታት ብዙ ስራዎች አልተሰሩም ነበረ። ማለትም ቀደም ብሎ ባሉት ዓመታት ያው የጦርነቱ ዘመን ነው በነበረበት ወቅት ብዙ ስራዎች አልተሰሩም። እንደዛ ባሉበት ነው። አማራ ላይም ቢሆን አሁን ካለው ሁኔታ አንፃር ሙሉ በሙሉ የተሰራ ነው ማለት አይቻልም እና በአሁኑ ትሬንድ ብንቀጥል እስከ 235 ሚሊዮን አካ 7 አካባቢ ህጻናትም ከመቀንጨር ማውጣት እንደምንችል ያሳያል ጥናቱ። በአማራ ክልል የሰቆጣ ዲክላሬሽን አስተባባሪ አቶ ተፈራ ቢራራ በክልሉ በመቀንጨር የተጋለጡ ህጻናት ፕሮግራሙ ሲጀምር 46 በመቶ እንደነበር አውስተዋል። ከፕሮግራሙ መጀመር በኋላ ግን በርቀት ወደሚገኙ ወረዳዎች ጭምር እየተገባ ድጋፍና ክትትል ሲደረግ መቆየቱን የገለጹት አቶ ተፈራ፣ በዚህም ወደ 40 በመቶ ዝቅ ማድረግ ተችሎ እንደነበር ጠቆመዋል። ሆኖም አሁን በክልሉ ያጋጠመው ድርቅና የቀጠለው ግጭት የነበረውን ጉዳት በእጅጉ ከፍ አድርጎታል ብለዋል። ስራዎች ይሰራሉ፣ ግን በመሀል በመንገድ ላይ ትንሽ የሚያስቸግሩ አሉ። እንደልብ ተጓጉዞ ለመስራት በተለይ ከክልል ያሉ ወይም አመራር የሆነ ወደታች ለመውረድ እያስቸግራል እንጂ ከአምስት ዓመት በታች ያሉ ህጻናት ወደ አስራ ሶስት ነጥብ አምሳ አራት አካባቢ የሚሆኑ ህጻናቶች ይኖራሉ። ፐርሰንት ነው ይሄ። እነዚህ ህጻናቶች ነው እንግዲህ ወደ አርባ ፐርሰንት የሚሆኑ ህጻናቶች በመቀንጨር ተጎድተዋል። ወይም ደግሞ ደሞ በአጣዳፊ ምግብ እጥረት ደግሞ እስከ 15% ይሄ ፖኬት ይሄ ጠቅሉ ነው እንጂ ፖኬት ኤሪያዎች 60% ድረስ የደረሰባቸው ቀበሌዎች አሉ። ነሳላ ነጠለምት የሚባሉ ቀበሌዎች በጣም ትልቅ የሆነ የምግብ እጥረት ችግር ያለባቸው ናቸውና እና በፈለግነው ባቀር ነው ልክ ላንቀንስ እንችላለን። በተለይ ድርቁ በዛው ላይ የተጨማመረበት ስለሆነ ያው ይህን ጸጥታ ሁኔታ ከጊዜ ጊዜ ይሻሻላል በሚል ያው እኛው ጥረት እያደረግን ነው፣ ያሉትን አማራጮች እየተጠቀም ነው። የትግራይ ክልል የሰቆጣ ዲክላሬሽን አስተባባሪ አቶ ጸጋዛ አብ ሀይሉ በክልሉ ከ ሶስት መቶ ሀምሳ ሺህ በላይ የሚሆኑ ሕጻናት በአጣዳፊ የተመጣጠነ ምግብ እጥረት መጠቃታቸውን ገልጸዋል ይሁንና ከሰላም ስምምነቱ በኋላ በክልሉ የተቋቋመው የጊዜያዊ አስተዳደሩ መዋቅር ታች ድረስ በአግባቡ ባለመጀመሩ ስራቸውን ለመስራት እንዳልቻሉ አመልክተዋል በፉድ ሴኪሪቲ እና ኒውትሪሽን ሴኪሪቲ ትግራይ በጣም በከፍተኛ ችግር ያለ ክልል ነው ህዝብ ለመሆኑ ብሎ መውሰድ ይቻላል ነገር ግን የጦርነቱ ምክንያት ሆነው የመጡ ችግሮች አሉ በየሴክተሮች አንደኛ ሴክተሮች በከፍተኛ ደረጃ የበጀት እጥረት አላቸው። ሁለተኛ የሰራተኛው ሳይኮሶሻል ችግርም አለ ገና ያለ ሳይኮሶሻል ትሮማ ሂላ አድርገዋል ብሎ መውሰድ አይቻልም። ሶስተኛ ብዙ እሮሮዎች አሉ። አስራ ሶስት ወር አካባቢ ደሞዝ አልተከፈለም ሰራተኛ በየሴክተሩ ያለ ይህንን ስራ አስተባብሮ ለመስራት በጣም የምንቸግርበት ሁኔታ አለ። የሰቆጣ ዲክላሬሽን በሀገር አቀፍ ደረጃ እድሜያቸው ከአምስት ዓመት በታች የሆኑ ሕጻናት በአጣዳፊ የተመጣጠነ ምግብ እጥረት ወይም መቀንጨር እንዳይጠቁ እንደ አውሮፓውያኑ አቆጣጠር እስከ ሀያ ሰላሳ ድረስ ችግሩንና የችግሩን መንስኤዎች በሀገር አቀፍ ደረጃ ለማጥፋት አልሞ የሚንቀሳቀስ ፕሮግራም ነው። ለአሜሪካ ድምጽ አስቴር ምስጋናው። ሀገር ውስጥ ዘገባዎች ወጣ ስንል ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሚቀጥለው ሳምንት ወደ ፈረንሳይና ቤልጅየም ይጓዛሉ። የጉብኝታቸው ዓላማ ደግሞ ለዩክሬንና ለእስራኤል ከሐማስ ታጣቂዎች ጋር ለምታደርገው ጦርነት በሚሰጡት ድጋፍ የዩናይትድ ስቴትስን የቅርብ አጋሮች አንድነት ለማጠናከር መሆኑ ተገልጿል። ተንታኞች እንደሚሉት የውጭ ጉዳይ ሚኒስትሩ በዚህ ዙሪያ ብርቱ ስራ ይጠብቃቸዋል። የአሜሪካ ድምጽ የዲፕሎማሲያዊ ጉዳዮች ዋና ዘጋቢ ስንዲ ሴን ያስተላለፈችውን ዘገባ ቆንጂታየ ታቀርበዋለች። ሩሲያ ከትናንት በስቲያ ረቡዕ ሰሜን ምስራቃዊዋን የዩክሬን ከተማ ካርኪቭን የቦምብ ጥቃት አድርሳባታለች። እንደ አውሮፓውያን የዘመን አቆጣጠር ከ2022 ዓ ም ወዲህ በከተማዋ ላይ ያደረሰችው የመጀመሪያ ጥቃት እንደሆነ ተነግሯል። በጥቃቱ ቢያንስ አንድ ሰላማዊ ሰው ተገድሏል። ሌሎች 16 ሰዎች ደግሞ ቆስለዋል። መጠነ ሰፊ የንብረት ጉዳትም ደርሷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለዩክሬን ድጋፍ እንዲሰጥ ለማስተባበር በሚቀጥለው ሳምንት ወደ አውሮፓ እንደሚጓዙ የሚኒስቴር መስሪያ ቤታቸው ቃል አቀባይ ማቴው ሚለር አስታውቀዋል። ሪ ንንየውጭ ጉዳይ ሚኒስትር ብሊንከን በአውሮፓ አቆጣጠር ሚያዝያ 1 እስከ ሚያዝያ 5 ፈረንሳይ ፓሪስ እና ቤልጅየም ለብረስልስ እና ለቨን ይጓዛሉ። የጉብኝታቸው አላማም ለሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ያለን ቁርጠኝነት አጽንኦት ሰጥተው ለመናገር አትላንቲክ ተሻጋሪ አጋርነቶችን ለማጠናከር እንዲሁም ለዓለም አቀፍ ተግዳሮቶች መፍትሄ ለመፈለግ ነው። የውጭ ጉዳይ ሚኒስትሩ በፓሪስ ከፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጋር ስለ ዩክሬን ጉዳይ፣ የጋዛው ጦርነት እንዳይባባስ መከላከል ስለሚቻልበት መንገድ፣ እንዲሁም በሌሎች ዋና ዋና ጉዳዮች ላይ ይወያያሉ። የፈረንሳይ ፕሬዝደንት ኢማኑዌል ማክሮን ባለፈው ወር ሩሲያ መሸነፍ አለባት፣ ለዚያ ደግሞ ምዕራባውያን ሀገሮች እግረኛ ወታደሮች ወደ ዩክሬን መላክ ሊያስፈልጋቸው እንደሚችል ከጥያቄ ውጪ ሊደረግ አይገባም ብለው መናገራቸው ውዝግብ ፈጥሮ እንደነበረ የሚዘነጋ አይደለም። ዩናይትድ ስቴትስ እና ጀርመን ፈጥነው ሀሳቡን ውድቅ አድርገውታል። ቪኦኤ ያነጋገራቸው አንድ ተንታኝ ሲናገሩ ማክሮን የተናገሩት ዩናይትድ ስቴትስ በተደጋጋሚ የምትለውን ነው። በቅርቡ ወደ ዩክሬን ወታደር እንልካለን ማለት ሳይሆን ሁሉም አማራጮች ክፍት መሆናቸውን። ኢያን ሌሰር በብረሰልስ ተቀማጭ የዩናይትድ ስቴትስ ማርሻል ፈንድ ምክትል ፕሬዚደንት ናቸው። Um in some ways you know States. የዩክሬኑን ጦርነት በተመለከተ ከበፊቱ ከበድ ያለ ሁኔታ ላይ ነው ያለነው። አዳዲስ ፈተናዎች ተደቅነዋል። ሁኔታው እየተባባሰ የሚሄድበት አደጋም አለ። በአንዳንድ መልኩ ለዩክሬን የሚሰጥ ድጋፍን በሚመለከት መደረግ ያለበትም ከሁሉም በላይ በግልጽ ጠንከር ብለው የሚናገሩት ዩናይትድ ስቴትስ እና ፈረንሳይ ናቸው። ስለሆነም ሁላችንም አንድ ገጽ ላይ መሆናችን በጣም አስፈላጊ ነገር ነው። ከፈረንሳይ ፕሬዚደንት ማክሮን ጋር የሚያደርጉት ውይይት ያንን ስርዓት የሚያስይዝ እንደሚሆን እርግጠኛ ነኝ። የውጭ ጉዳይ ሚኒስትር ብሊንከን ወደ አውሮፓ የሚጓዙት በዚያም በሌሎችም አካባቢዎች ዩናይትድ ስቴትስ በአሸባሪ ቡድንነት በፈረጀችው በሐማስ ላይ እስራኤል በምታካሂደው ጦርነት ፍልስጤማውያን ሰላማዊ ሰዎች ላይ እየደረሰ ስላለው ስቃይ ቁጣው እየተቀጣጠለ ባለበት በአሁኑ ወቅት መሆኑ ነው። ቪኦኤ ያነጋግራቸው የካቶሊክ ዩኒቨርሲቲ የታሪክ መምህር ማይክል ኬመድ እንዳሉት ብሊንከን በፓሪስና በብረሰልስ እስራኤል ራሷን ከጥቃት የመከላከል መብት ያላት ስለመሆኗ ያላቸው ድጋፍ እንደተጠበቀ ሆኖ በሌሎቹ አጋሮች ዘንድ ያሉትን ስጋቶች የማዳመጥ እና ማረጋገጫ የመስጠት ውስብስብ ስራ ሳይጠብቃቸው አይቀርም ብለዋል። ዩናይትድ ስቴትስ ለእስራኤል ያላትን ጠንካራ ድጋፍ በደንብ አድርገው ማስረዳት አለባቸው። እንደሚመስለኝ ባይደንም በዚሁ ጉዳይ አወላውለው አያውቁም። ነገር ግን አውሮፓውያኑ ጋር ያሉትን አንዳንድ ስጋቶችም መረዳት ያስፈልጋል። በተለይ እስራኤል ከልክ ያለፈ ጥቃት እያደረሰች ነው ወይም ዘላቂ ስትራቴጂ የላትም ወይም ደግሞ ጋዛ ውስጥ የሰብአዊ መብት ጥሰት እየፈጸመች ነው የሚሉትን ስጋቶች ሌላው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የአውሮፓ አቻዎቻቸው የሚነጋገሩበት ጉዳይ ባለፈው ሳምንት ሞስኮ ውስጥ በአንድ የሙዚቃ ድግስ ላይ ለደረሰው ጥቃት ኃላፊነት የወሰደው እስላማዊ መንግስት የተባለው ቡድን የደቀነው ስጋት እንደሚሆን ይጠበቃል። የሩሲያ ባለስልጣናት በጥቃቱ የዩክሬን እጅ አለበት ያሉትን ዩናይትድ ስቴትስ የፕሮፓጋንዳ ውንጀላ ብላ አጣጥለዋለች። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የምሽቱን የመጀመሪያው አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው መሰናዷችን ራሳቸውን የሚያጠፉ ወጣቶች ቁጥር መጨመር ምክንያት የሆኑ ጉዳዮች እና መፍትሄዎቻቸውን ይመለከታል። በዩናይትድ ስቴትስ ራሳቸውን የሚያጠፉና ራሳቸውን ለማጥፋት የሚሞክሩ ወጣቶች ቁጥር በከፍተኛ ሁኔታ እየጨመረ መሆኑን የአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ወይም ሲዲሲ መረጃ ያሳያል። አመለካከቱና ድርጊቱ በተለይ እድሜያቸው ከአስር እስከ ሀያ አራት አመት በሆኑ ወጣቶች ዘንድ እንደሚታይ በመረጃው ተገልጿል። የዘር መድሎ፣ የኢኮኖሚ ችግር ድህነት የትምህርት ዕድል እጦት የጤና አገልግሎት ተደራሽ አለመሆንና ሌሎች ማህበራዊ ችግሮች የወጣቶቹን ራስ ማጥፋት መንስኤዎች እንደሆኑም ተመልክቷል የላስ ቬጋስ ዘጋቢያችን ፍሬ ውብሸት በከተማዋ የሚኖሩ ትውልደ ኢትዮጵያውያንንና ኤርትራውያን ዘንድ እየጨመረ የመጣውን የራስን ህይወት በገዛ እጁ የማጥፋት ችግር በተመለከተ የሚመለከታቸውን አካላት አነጋግሮ ተከታዩን ዘገባ ልኳል በኔቫዳ ግዛት ላስ ቬጋስ ከተማ ውስጥ ራሳቸውን የሚያጠፉ ሰዎች ቁጥር እያሻቀበ እንደሆነ የከተማዋ ፖሊስ አባላትና ተቋማት ይገልጻሉ። ቁጥሩ በጥናት ባይረጋገጥም የዲያስፖራ ዓለም አቀፍ የምክር አገልግሎት ተቋም ሥራ አስኪያጅ አቶ ግርማ ዘይድ በአንድ ዓመት ጊዜ ውስጥ ብቻ አስራ አንድ ግለሰቦች ራሳቸውን ማጥፋታቸውንና ሀያ ሰባት የሚደርሱት ደግሞ ራሳቸውን ለማጥፋት ሙከራ ማድረጋቸውን ለአሜሪካ ድምፅ ተናግረዋል። አሁን በቅርቡ የሞተችው ያረፈችው አስራ አራት ዓመት ልጅ በሰማው በጣም በጣም ልቤ ተነካ። ከሱ ወይት ግን እዚህ ቢሮ ውስጥ ቢያንስ ቢያንስ ከሀያ እስከ ሀያ ሰባት የሆኑ ቤተሰቡም ሆነ ልጆች ራሳቸውን ለማጥፋት የሞከሩ የጭንቅላት ጉድለት ያላቸው ስላለ እሱን እሱን ጠንጥነን እርዳታ ለመፈለግ ላይታች እያልኩ ነው። እንደ አቶ ግርማ በላስ ቬጋስ የራሳቸውን ህይወት ለማጥፋት የሚሞክሩ ወጣቶች ቁጥር እየጨመረ የመጣው በወላጆችና በልጆች መካከል ያለው ግንኙነት በመላላቱና በተለይ በማህበራዊ የትስስር ገጽ አማራጮች ልጆች ከሚሸከሙት በላይ መረጃ እንዲደርሳቸው ማድረጉ ነው። ቤተሰብና ልጅ የማይጣጠሙበት አስተዳደጋችንም እኛ ያላገኘ ነው፣ ልጆቻችን ያግኙ በማለት ሙሉ በሙሉ ልቅ አድርገንም አሳድገን ልንሆን እንችላለን፣ በማናቀው ምክንያቱም አስተዳደጉን በዲሲፕሊንና እስኪ ምንድነው ብሎ እንደልባቸው አይቶ ማያቁትን ስንከፍል ስንገዛላቸው ዋና የገንዘብን ጥቅም አያውቁትም። ትልቁ ችግሩ ያው ንግግሩ ጠፋ። እና አንድ ሌላው ደግሞ በአሁኑ በአዲሱ ሀያ አንደኛው ሴንቸሪ ይሄ ሶሻል ሚዲያ የሚባል እያጠፋ ነው ልጆቻችንን ከአባት እና ከእናት ጋር ከአጎት፣ ከአክስት፣ ከአያት ጋር መነጋገር ትተው ወደ ሚዲያው ሆኗል። እና ይሄ ሴልፎን ነው። ድሮ የሁለት አመት ልጅ ሲያለቅስ ጡጦች ሰጠው ነበረው የአንድ አመት ዛሬ ሴልፎን ነው ምንሰጠው። እዚህ ውስጥ ግን ምን ያህል አደገኛ ካርቱን ተብሎ ራስ መገዳደል በጎራዴ እሱን ሁሉ እናሳያቸዋለን። በዓለም አቀፍ ደረጃ በየአመቱ ቢያንስ ሰባት መቶ ሺህ ሰዎች ራሳቸውን እንደሚያጠፉ የዓለም ጤና ድርጅት መረጃ ያሳያል። ይኸውም በእያንዳንዱ ቅጽበት አንድ ሰው ራሱን ያጠፋል ማለት ነው። ተቋሙ እንደ አውሮፓውያን አቆጣጠር በ2019 ያሰባሰበው መረጃ 77 ከመቶ የሚሆነው ራስን ማጥፋት ዝቅተኛና መካከለኛ ገቢ ባላቸው አገራት ውስጥ እንደሚከሰት ይጠቁማል። ከቅርብ ጊዜያት ወዲህ በርካታ ኢትዮጵያውያንና ኤርትራውያን በግል መኖሪያ ቤታቸውና አፓርትመንታቸው ክፍሎች ውስጥ ሞተው መገኘታቸውን የላስ ቬጋስ ፖሊስ ሰርጀንት ዋድ ማሪ ለአሜሪካ ድምፅ ያስረዳሉ። ምን ያህል ሰዎች ራሳቸውን እንዳጠፉ እርግጡን አላውቅም፣ ነገር ግን በተለይ በኮቪድ-19 ወረርሽኝ፣ በኢኮኖሚ ችግርና በመሳሰሉ ምክንያቶች ቁጥሩ በጣም ጨምሯል። እዚህ አካባቢ ደግሞ የትምህርት ስርዓቱ ከፍተኛ ብልሽት እንዳለባቸው ከሚጠቀሱት መካከል በመሆኑ ትልቅ ችግር አለብን። ማሪ አክለው በላስቬጋስ ሰዎች ራሳቸውን ለማጥፋት ተጋላጭ የሚያደርጓቸውን እና የሚገፋፏቸውን ምክንያቶች ያስረዳሉ። ለአእምሮ ጤና ክብካቤ የሚሆን እርዳታ የለንም። ስለዚህ ሰዎች ራሳቸውን ለማጥፋት ሲነሳሱ ሌላ መፍትሄ ስለማይታያቸው ራስን ማጥፋት የመጨረሻ አማራጭ ያደርጋሉ። ዋናው ነገር ራሳቸውን ለማጥፋት እንዳይነሳሱ የሚያስፈልጋቸውን እርዳታ ማግኘት የሚችሉበትን ሁኔታ ማመቻቸት ይገባል። የላስ ቬጋስ ሜትሮፖሊታን ፖሊስ ባልደረባው ሪያን ረፈርቲ የቤተሰብን ድጋፍ ማጣትና ማኅበረሰባዊ ትስስሩ መላላቱ ራስን ለማጥፋት ከፍ ያለ አስተዋጽኦ እንዳለው ያብራራሉ። በዋናነት ራስን ለማጥፋት የተጋለጡ ሰዎች የሚደርስላቸው ሰው የሌላቸው ናቸው። ጉዳያቸውን ገልጸው የሚያወያዩት ቤተሰብ ወይም የማህበረሰብ ክፍል የሌላቸው ችግራቸውን በሱስ ወይም በሌላ ነገር ለመጫንና ለማላቀቅ ይሞክራሉ። ለቤት ኪራይ የሚከፍሉት ሲያጡ፣ ቤተሰባቸውን መመገብ ሲሳናቸው፣ ወይም ቤት ንብረታቸውንና መኪናቸውን ሲያጡ ፊታቸውን የሚያዞሩት ወደ አልኮልና ሱስ አስያዥ ንጥረ ነገሮች ነው። እነዚህ ደግሞ ራስን የማጥፋት አይነተኛ መነሳሻዎች ይሆናሉ። ማሪ በተለይ በላስቬጋስ በርካታ ሰዎችን ለተስፋ መቁረጥ እየዳረጉ ከሚገኙ ተግዳራቶች መካከል ቀዳሚው የኢኮኖሚ ቀውስ የፈጠረው የኑሮ ውድነት እንደሆነ ይጠቁማሉ። ቁልፍ ምክንያት ከሚባሉት መካከል የቤት ዋጋ ይገኝበታል። እንደሚታወቀው የቤት ክራይና የነዳጅ ዋጋ ጣሪያ ነክተዋል። ያ ደግሞ ሌሎችም ወጪዎች እንዲያሻቅቡ ያደርጋል። አንድ ጥሩ ደመወዝተኛ የነበረ ሰው የዛሬ ስድስትና ስምንት ዓመት ሲያገኝ በነበረው ገቢ ነው ዛሬም የሚኖረው። የገንዘቡ አቅም ግን በመጋሸቡ ቀድሞ ከሚያገኙት አንድ አራተኛውን ብቻ ነው አሁን የሚያገኙት። ሰዎች በጉድለታቸው ማህበረሰባቸው ሊደግፋቸው ይገባል። ዋናው ችግር ግን ኢትዮጵያን ጨምሮ ልዩ ልዩ ባህል ካላቸው ማህበረሰብ የሚመጡት ሰዎች እንዴት እርዳታ እንደሚጠይቁ አለማወቃቸው ነው። አልኮል እና የአደንዛዥ እጽ ሱስ ሌላው ራስን የማጥፋት ማኅበራዊ ችግር እንደሆነ የአሜሪካ ድምፅ ያነጋገራቸው የላስ ቬጋስ ሜትሮፖሊስ ሰርጀንት ክሪስ ኮፍ ያብራራሉ። ሰዎች የአደንዛዥ እጽ፣ የአልኮል ወይም የሌሎች ንጥረ ነገሮች ሱስ ካደረባቸው፣ በአካባቢያቸው መፍትሄ ሊያገኙ የሚችሉበት ነገር ቢኖር እንኳን እንዳይታያቸው ያደርጋቸዋል። ይህ ደግሞ ረዳት የማጣትን ስሜት ያመጣባቸውና ራስን ለማጥፋት ጭምር ይገፋፋሉ። ስለዚህ እኛ በዋናነት ሰዎች የአእምሮ ጤና አገልግሎት ከሚሰጡ አካላት ጋር እንዲገናኙ ነው የምናደርገው። ራስን ማጥፋት በድንገት የሚፈጸም ድርጊት አይደለም። በአመዛኙ ታስበውበትና ታቅዶ እንደሚከናወን፣ ምናልባትም ሰዎች ራሳቸውን ለማጥፋት ስለሚችሉበት መንገድ ለረጅም ጊዜ ሊያስቡበት እንደሚችሉ ጥናቶች ያመለክታሉ። በላስ ቬጋስ ከተማ የአእምሮ ጤና ግንዛቤና ምክር አገልግሎት ኃላፊዋ ወይዘሮ በሌሊ ድርሳ ሰዎች ቀድመው በሚያሳዩት ምልክት ራስን ወደ ማጥፋት እያመሩ እንዳሉ ልንረዳ እንደምንችል ይናገራሉ። ሰዎች ብዙ ጊዜ ያወራሉ ሕይወታቸው እንዴት እንደጠሉ እና ተስፋ ቢስ ይሆናሉ የነገን ሕይወት ሲመለከቱ ባልኖር ባልፈጠር ወይም ደግሞ ነገን ጨለማ አድርገው እንትን ይላሉ እና ብዙ ጊዜ ሲያወሩ ስናይ እንደ ጨዋታ ምናምን ከመተው ይልቅ አቴንሽን ብንሰጣቸው ጥሩ ነው። እኛ በባህላችን ብዙ ጊዜ ሰው ልጅ እኔ ብሞት ይሻለኛል ሲል፣ ኧረ በስመ አብ በል፣ እንደዚህ ነገር አታውራ ምናምን ነው የምንለው አይደለ? ግን አንደኛው ኢንዲኬሽን ያ ነው። ሌላው ደግሞ የነበረ ሜንታል ሄልዝ የነበረ የአይምሮ የጤና ፕሮብሌም ብዙ ጊዜ ዲፕሬሽን ያለባቸው የአይምሮ ጭንቀት ያለባቸው ሰዎች ያንን የማድረግ ነገር አላቸው እና እና ደግሞ ድራግ እና አልኮል ከተጨመረበት በጣም ደግሞ ስትረስፉል ላይፍ ሰዎች ሲገቡ እነዚህ እነዚዎቹ ተደራርበው ወደዛ እንትን ይላሉ እና ማየት ያለብን ነገር ባህሪው ሲቀየር፣ አንድ ሰው ከሚገባው በላይ ቁጡ ሲሆን ካየኸው ወይንም ደግሞ ቱማች እንቅልፍ ከተኛ ወይም እንቅልፍ ካጣ ወይም በቃ ከምታውቀው ባህሪ ወጣ የሆነ ነገር ያ ሰው ሲያሳይ መጠርጠር ጥሩ ነው። ራሳቸውን የሚያጠፉ ዜጎችን ሕይወት ለመታደግ ዋናውና ቀዳሚው መፍትሄ ሰዎች ስለ አእምሮ ጤና ያላቸውን ግንዛቤ ማሳደግ እንደሆነ ባለሙያዎች ይስማሙበታል። በተለይ ወላጆች ልጆቻቸውን በቅርበት በመከታተልና በግልጽ በማነጋገር ችግሩን በቀላሉ መለየት እንደሚችሉ ወይዘሮ በለሊ ያስረዳል። ብዙን ጊዜ በተለይ ቲኔጀሮች እንደዚህ ያንግ ቲኔጀሮች ራሳቸውን የሚያጠፉት የሚረዳቸው ሰው ሲያጡ ነው። አንዳንድ ጊዜ ግሬዳቸው ላይ ነው ቤተሰብ የሚያተኩረው እና እሱን ትተን ሶሻል ላይፋቸው ጋር ጓደኛ አላቸው ወይ? እነዚህ ልጆች ትምህርት ቤት ሄደው ሲመጡ ምንድነው የሚሰማቸው ነገር መከታተል፣ ይህን ይህንን አይተን ለማስቆም መሞከር። በጭንቀትና በተስፋ መቁረጥ ውስጥ ለሚገኙ አማኞች መንፈሳዊ ፈውስ ትልቁ መፍትሄ ሊሆን እንደሚችል በላስ ቬጋስ ከተማ የደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ አባ ወልደ ኢየሱስ አድማሴ ያስገነዝባሉ። የእምነት ተቋማትም በውጪ ለሚኖሩ አማኞቻቸው የምክር አገልግሎቶችን በመስጠት ሰዎችን ከድርጊቱ ለማዳን ጥረት ማድረግ እንዳለባቸው አባ ወልደ ኢየሱስ ይመክራሉ። ማናቸውም የሃይማኖት መሪ የሆነ በእኛ ብቻ ሳይሆን በሌሎች አብያተ ክርስቲያናትም፣ በፕሮቴስታንትም፣ በሙስሊምም፣ በተለያዩ የእምነት ድርጅቶች እያለንበት ምእመናኖቻችንን የምክር ስጦታ ማቅረብ ይኖርብናል ብዬ አስባለሁ። ምክር በጣም አስፈላጊ ነው። ከዚያ በፊት ግን ወላጆች ልጆቻቸው በትምህርት ቤትም ሆነ በተለያየ ቦታ ላይ ክትትል ሊያደርጉ ያስፈልጋል። የዘርፉ ባለሙያዎችም በቤተሰብ አባላት መካከል ያለውን ግንኙነት ማሻሻልና ማኅበራዊ መስተጋብርን ማጠናከር ሰዎች የአእምሮ ችግር ሲፈጠርባቸው በቀላሉና በወቅቱ ለመለየት ያስችላል ይላሉ። ጭንቀትን ጨምሮ ልዩ ልዩ የአእምሮ ጤና እክሎች ሲፈጠሩም ቸል ከማለት ወይም ከማግለል ይልቅ ወደ ሕክምና ተቋማት በመውሰድ እርዳታ እንዲያገኙ ማድረግ እንዳለባቸውም ባለሙያዎቹ አሳስበዋል። ለአሜሪካ ድምፅ ዘገባ ፍሬው ውብሸት ላስ ቬጋስ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። የማስተናግዳችሁ ስመኝሽ የቆየ ነኝ። ተከታዩ ዘገባ ደግሞ ወደ ድሬዳዋ ነው የሚወስደን። የረመዳን ቅዱስ ወር መግባትን ተከትሎ የጾም መፍቻ ወይም የአፍጥር ምግቦች የድሬዳዋ ጎዳናዎችን ተቆጣጥረዋል። የመካከለኛው ምስራቅ ወይም የደቡብ ምስራቅ እስያ አሰራር የሚታይባቸው እነዚህ የአፍጥር ምግቦች በሂደት የአካባቢው መታወቂያ እስከ መሆን ደርሰዋል። ፍራፍሬዎችም መንገዱን ካደመቁት መካከል ናቸው ይለናል አዲስ ቸኮል ከድሬዳዋ ያደረሰን ዘገባ ቀጥሎ ይቀርባል። ቀድሞውንም በመንገድ ዳር ምግቦች የሚታወቀው ድሬዳዋ አሁን የረመዳን ቅዱስ ወርን ተከትሎ ደግሞ የጾም መፍቻ ምግቦች መንገዶቿን ተቆጣጥሮታል። ዓመቱ ሙሉ እነዚህ ምግቦች ከሚሸጡት ይልቅ በየዓመቱ ለረመዳን ቅዱስ ወር የጾም መፍቻ ምግቦች ዝግጅትና ሽያጭ ላይ ለመሰማራት ብቅ የሚሉት በርካቶች ናቸው። መስጅድ ጁማ በር ላይ የአፍጥር ምግቦችን ስትሸጥ ያገኘና ሰላም አሰፋ ከነኝ መካከል ናት። እኔ ሰላም አሰፋ እባላለሁ ሰባት ቀበሌ የምኖረው በየዓመቱ እዚጋ እሰራለሁ ረመዳን ጾም ሲመጣ በየዓመቱ እንደዚህ እንሰራለን። የምሸጠው የስጋ ሳምቡሳ፣ የምስር ሳምቡሳ፣ ባጊያና ሙካካ። ወጣት ኤልያስም ይህንኑ የጾም ወቅት ስራ ከቤተሰቦች ወርሷል። አብዱረማን አሊ ይባላሉ። የጾም መፍቻ ምግቦች እየሸራችሁ ያገኙ፣ ምን ምን ምግቦች ባጊያ፣ ሳምቡሳ፣ ሙካካና ጣፋጭ ና በቅላ ደረ በቅላዋ ይሸጣል። ሁሉ ጊዜ ነው። በየአመቱ ነው ምንሰራ። እኔ ሳልወለድ በፊት ነው የተጀመረው። እናትና አባቴ ነው የጀመሩት። በዛው ሂደት እኛም ከነሱ ወርሰን ሁሉንም ነገር በሂደት እየሰራ ነው። ከታላቅ ወንድሜ ከታናሽ ወንድሜ ሁላችንም እንሰራለን። ጾም ጾም ሁላችንም መተን እዚሁ ማዘራችንን አባታችንን ስለምናገዝ ሁላችንም ጾም ጾም እዚሁ ስለሆን ህዝብ ለማገልገል እዚህ ይወጣል። በመንገድ ዳር ከሚሸጡት ባሻገር ታሽገው በየመደብሩ የሚሸጡ የጾም መፍቻ ምግቦችም አሉ። አቶ ይማ ማለት የምናስታውቀው ዋናው ነገር ፍቱር ነገር ነው። ትምር አለን ትምር ላዋ አይነቶች አሉ። በቅላዋ አይነቶች አሉ። ለዱም አለ። ሰሙሳ ለጊዜው አሁን ጨርሰናል። ምሸበክም አለ

ይሄ ደግሞ ለዱ ይባላል። ለዱ ይሄ ለዱ ከባጃ በምን እንደሚለየው፣ ከባጃ አይደለም ይሄ፣ ከጣፋጭ ነው የሚሰራው ከሽምብራና ከሐላዋ ነው የሚሰራው። እና ያው ለዱ ማ በህንዶች ያው ፍቅር የሚጨምር ማለት ነው። ያው ባጃ ይመስላል፣ ባጃ ይመስላል። ብዙ አይነት ተምሮች ነው ያሉት። ለጊዜው ጨርሰናል። ያለው ነገር ሶስት አራት አይነት ነው ያለው። ይሄ ተምርም አለ አንድ በዚህኛው አለ ሩታቢ የሚባል አለ በዚህኛ ፓኬጅ የተደረገ አለ። ይሄ ራሱ ማለት ነው። በዚህኛው ማለ በትልቁ ሳይዝ እና ደረቅም አለ። ደረቅ ትምር ያው አብዛኛው ለሱካር ህመምተኞች ነው የሚሆነው። ይሄ ትምር በጣም ቆንጆ ትምር ነው ለፍጡር አብዛኛው ያው ይሄ ነው የምንጠቀመው ማለት ነው። የዘንድሮ የአፍጥር ምግቦች መጠነኛው ዋጋ ጭማሪ ብታይባቸውም በቅርብ አመታት ከነበሩት በተሻለ ዘንድሮ በርካታ ገዥ ያገኙበት እንደነበረ ሻጮቹ ይናገራሉ። ሰንቡት 25፣ የስጋ የምስር 15፣ ባጊ 5 ብር፣ ሙካካ 5 ብር። ባለፈው አመት እንደዛው ነው። ዘንድሮ ላይ ብቻ ብር ጨመረን። ምስር ስለተወደደበት ዘንድሮ እንዲያን ባለፈው አመት ዘንድሮ አለ። ገበያ በጣም ቆንጆ ነውአሪፍ ነው የገበያ ባለፈው አመት ባይሆንም አሪፍ ነው። ሰውም የኑሮ ውድነትን እያየ እየገዛ ነው። ሌላ ነገም ያለ ሰው የለም ጥሩ ሁኔታ እየሄደ ነው። የተወሰነ ዋጋ ነው የተጨመረው። የተጠቃሚስ ቁጥር የጀመረ ነው፣ ብዙ ነው። ብዙ ተጠቃሚ አለ። በስልክ የሚያዙ አለ፣ በየቤቱ ማመጣላቸዋለ በባጃጅ አሉ። ተጠቃሚ ብዙ ነው። ሸማቾችን በተመሳሳይ ሀሳብ ጣፋጮችን ማጣጣማቸውን ይመሰክራሉ። ከዚህ ቤት አልሰራ ስቀር፣ እነዚህ ደንበኞቼ ስለሆኑ፣ በንጽህና ስለሚሰሩ ከእነሱ ላይ ነው የምገዛው። ምን ምን ገዙ? ቢንተሽዬ፣ ሳምቡሳ፣ ባግያ እና ካካ ገዛሁ። ከዚህ በፊት በነበሩት የረመዳን አውደ ዓመቶች ስትገዙ ነበር? አዎ፣ ቤተሰብ ነው ከማዘራቸው ጋር። አዎ፣ ዋጋው እንዴት ነው? ድሮ የነበረው እና አሁን ያለው ላይ የዋጋ ልዩነት አለ? ምንም ልዩነት የለውም። ቆንጆ ነው ዋጋው?

የሳምሳ ስምንት ፍሬ በአጊ አስር ፍሬ እና አስር። ዋጋቸው እንዴት ነው? ዋጋቸው አሪፍ ነው። አምናም ገስታ ቃለች ዘንድሮ የመጀመሪያ የሁሌ ነው። ዋጋ እንዴት ነው? ጥሩ ነው። ቆንጆ ነው። ፍራፍሬዎችም የድሬዳዋን ገበያ ካደመቁት የአፍጠር ላይ ግብይቶች መካከል ናቸው። ረመዳን የአትክልትና ፍራፍሬ ነጋዴዎችም ሆኑ አምራቾች ምርቶቻቸውን በስፋት የሚያቀርቡበት ልዩ ወር ነው። በፍራፍሬ ምርቶችና ተዋጽኦች ላይ ጾሙን ተከትሎ ይህኑ ተብሎ የሚጠቀስ የዋጋ ጭማሪ እንዳልታየም ነጋዴዎቹ ናገ ይመሰከራሉ ስንት ነው አባ መቶ ሀያ ኪሎ ሙዝ ሰማንያ ብር በኪሎ በኪሎ ሰማንያ ብር በፍሬስ አስር አስር ብር አቦካዶ ስንት ነው ኪሎ ሰማንያ ብር በኪሎ ኪሎ መቶ ብር ፍሬስ አንድ አባት

የረመዳን ወር ከሃይማኖት ስርዓቱ ባሻገር የመረዳጃና ና የመጠያቂያ ወር ነው። በሙስሊሙ ሕብረተሰብ ዘንድ ብጾም መፍጫ ምግቦች ሸመታ፣ አቅም የሌላቸው ሌሎች ጾሚዎች ጭምር ይዘየሩበታል። በየቤታቸውም ክርስቲያንም ሆነ ሙስሊም ከሆኑ ወዳጆች ጋር ምሽቱን በዚያራና ትሮራ ማሳለፍም የአፍጥር ምግቦቹን ተፈላጊነት ይጨምራል። የክርስቲያን ሸማቾች ቁጥርም ቀላል አይደለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ወደ ምዕራብ አፍሪካዊቷ ቡርኪና ፋሶ እንሂድ። በቡርኪና ፋሶ አንድ የወጣቶች ተነሳሽነት ቡድን በረመዳንና በፋሲካ ወቅት በሙስሊሞችና በክርስቲያኖች መካከል ሰላም፣ አንድነትና መቻቻልን ማስተዋወቅና ማበረታታት ይፈልጋል። በላሚን ትራኦሬ ከኡጋዱጎ የተላከውን ዘገባ ደረጀ ደስታ ያቀርበዋል። አመሻሽ ሊሆን ከ12 ሰዓት ጥቂት ደቂቃዎች አልፈውታል። ኢማኑ የዕለቱ የሙስሊም ጾም ማብቃቱን ይፋ አደረጉ። በስፍራው ሙስሊሞች፣ ካቶሊኮች፣ ፕሮቴስታንቶችና ባህላዊ መሪዎች የኢፍጣር ሥነ ሥርዓት ለማክበር ከተዘጋጀ ውራት ለመቋደስ ተቀላቅለዋል። በረመዳን ወቅት ፀሐይ ወጥታ እስክትጠልቅ በየቀኑ ወሩን ሙሉ የሚጾሙ የሙዝሊም ማህበረሰብ አባላት አንድ ላይ ለማምጣት ዝግጅቱን ያሰናዱት የወጣቶች ተነሳሽነት ቡድን አባላት ናቸው። ይህ ወቅት ክርስቶስ መከራ የተቀበለበትና በመጨረሻም ሞቶ እስከተነሳበት ድረስ ያለ ወቅት መሆኑን የሚያስቡ ብዙ ክርስቲያኖችም ለአርባ ቀን የሚጾምበት ወቅት ነው። በዚህ ወቅት ሙዝሊሞችና ክርስቲያኖችን በማሰባሰብ የጋራ ዝግጅቱን ያዘጋጀው የወጣቶቹ ተነሳሽነት ቡድን መሰረት ማህበረሰቡ በዚህ ወቅት በመካከሉ ያሉትን ሁሉንም ሃይማኖታዊ መሰናክሎች ወደ ጎን ያደርጋል። በመሆኑም አንዱ የሌሎቹን እምነት በማክበር የአንድን ሌላ ሰው እምነት የመለማመድ ጽንሰ ሀሳብ ያስተዋውቃል። ሙስሊሙ አብዱልቃድር እና ኒኮል ይህን ተነሳሽነት በደስታ ይቀበላሉ። አብዱልቃድር እንዲህ ይላሉ። ወደዚህ የጋራ ዝግጅት ለመምጣት ወሰንኩ ምክንያቱም በጣም አስደሳች ነው። ክርስቲያኖች፣ ሙስሊሞች ሁላችንም አንድ ነን። ስለ ሃይማኖት ከመናገራችን በፊት አብሮ መኖር፣ መደገፍ አለብን። የካቶሊክ ክርስቲያን ኒኮል ካልሞጎ ይህን ያስተጋባሉ። በጣም ጥሩ ተነሳሽነት ነው። በጣም ተደስቻለሁ። ይህን ስሳተፍ የመጀመሪያዬ ነው፣ ግን በእርግጥም መደረግ የነበረበት ነገር ነው። የፕሮቴስታንቱ ክርስቲያን አሞስ ዞንግ ናባ እንዲህ አይነቱ ዝግጅት ብዙ ሆኖ ማየት እንደሚፈልጉ ይናገራሉ። እዚህ ብዙ ሃይማኖታዊ ቤተ እምነቶች እንዳሉ እናውቃለን። እናም ፍጹም ተስማምተው ይኖራሉ። ለቡርኪናቤዎች አንድ ላይ መኖር አስፈላጊ ነው። እንደዚህ አይነት ተነሳሽነቶችን ማድረግ ያስፈልጋል። መሐመድ ኦዩ ድራጎ የቡርኪና ህዝብ የሃይማኖት ልዩነት ቢኖረውም በሰላም አብሮ መኖር እንደሚችል ያምናል ሲሉ ይናገራሉ። መሠረተ ሐሳቡ በእርግጥ ከልዩነታችን ከሃይማኖታችን ባሻገር አንድ ላይ መሰባሰብ መቻል ነው። ቡርኪና ቤነን ለማለት ነው። ቡርኪና አገራችን ነች። ቤተሰብነን አብረንን ቆይ እጅ ልጅ ተያይዘን የሃይማኖት ሰው ከመሆናችን በፊት ቡርኪናቤ ነን። ሀገራችን ናት፣ ያዘለችን አገር ናት። በዚህ የጋራ ይፍጣር ላይ ቢያንስ አንድ ሺህ ሰዎች ተካፍለዋል። ከተጀመረ ሁለተኛ ዓመት የሆነው ይህ ዝግጅት በሚቀጥሉት ዓመታትም እንደሚቀጥል አዘጋጆቹ ተናግረዋል። የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብሮኝ ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ዘገባዎቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ ቆየ ነበርኩ። በፕሮግራማችን ላይ ያላችሁን አስተያየት በፌስቡክ ገጻችን አት ቪኦኤ አማሃሪክ ወይም በኤክስ ሃሽታግ ቪኦኤ አማሃሪክ በማለት ልታደርሱን ትችላላችሁ። 022513505 የዋትሳፕ ቁጥራችን ነው። ነገ በሌሎች ዝግጅቶች ዳግም እንገናኛለን። ለዛሬ ሰላም ደሩ።